ከአፍሪካ የብዙ ስደተኞችን ይዛለች የምትባለው ዩጋንዳ በቅርቡ በኮንጎ ዲሞክራሲያዊ ሪፐብሊክ ከሚካሄደው ግጭት የሸሹ አራት ሺህ ስደተኞችን ተቀብላለች። ዩጋንዳ ወደ አንድ ሚሊዮን አራት መቶ ሺህ ስደተኞችን ያስጠለለች ሲሆን አንድ ሶስተኛ የሚሆኑት ከኮንጎ የተፈናቀሉ መሆናቸው ተገልጿል። በቅርቡ ከገቡት ስደተኞች መካከል ከአርባ በላይ ለኮሮና ቫይረስ የተጋለጡ መኖራቸው ታውቋል። የዩጋንዳ የቀውስ ጊዜ የረድኤትና የስደተኞች ጉዳይ ሚኒስትር አዲሶቹን ስደተኞች ለመርዳት ተጨማሪ ገንዘብ እንደሚያስፈልጋቸው መናገራቸውን ካምፓላ የምትገኘው ሪፖርተራችን ሀሊማ አቱማኒ ይዘግባለች። ቦትስዋና ደግሞ የአውራሪስ ሀብቷን ከማለቅ ለማዳን ስትል ጥርሳቸውን ማውለቅ መጀመሯን ቶንዲሲ ዱቤ ከጋቦሮኔ ይዘግበዋል። አዳነች ፍሳሀዬ ሁለቱንም ዘገባዎች በአፍሪካ ነክ ርዕሶች ታቀርባቸዋለች። የኡጋንዳ የቀውስ ጊዜ ረድኤትና የስደተኞች ጉዳይ ሚኒስትር ሂላሪ ሆነግ ካምፓላ በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ የኮንጎ ዲሞክራሲያዊ ሪፑብሊክን እና ደቡብ ሱዳንን በመሳሰሉት ሀገሮች ግጭት ያስነሳሉ በማለት ዓለም አቀፍ ማህበረሰብን ነቅፈዋል። ኡጋንዳ የኮቪድ-19 ወረርሽኝ እስከሚያበቃበት ጊዜ ድረስ ተጨማሪ ስደተኞች አልቀበልም ብትልም ከኮንጎ ዲሞክራሲያዊ ሪፑብሊክ የሸሹ በብዙ ሺህ የሚቆጠሩ ስደተኞች በሰሜን ኡጋንዳ ዞምቦ ወረዳ ላይ መግቢያና መውጫ አጥተው መቆየታቸውን ሆኖ ይገልጸዋል። መንግሥት ሆን ብሎ ያደረገው ነገር ቢኖር አራት ሺህ የሚሆኑትን ሰዎች ሰብስቦ ከድንበሩ አርቆ በአንድ ትምህርት ቤት ማስፈርን ነው። አሁን ዞምቦ ላይ እየተመረመሩ ነው። እነዚህን ስደተኞች በመርዳት ተግባር ዓለም አቀፍ ማህበረሰብ ካልተባበረን በስተቀር ወደ ሀገራቸው ለመመለስ ልንገደድ እንችላለን። ምክንያቱም በጀታችን ውስን በመሆኑ እነሱን ለመርዳት የምንችልበት ገንዘብ የለንም። ኡጋንዳ አንድ ነጥብ አራት ሚሊዮን የሚሆኑ ስደተኞችን ታስተናግዳለች። ብዙዎቹ በተፋፈገ ሁኔታ ስለሚኖሩ ኮሮና ቫይረስ በስደተኞቹ ሰፈር ከገባ ለወረርሽኙ የተጋለጡ ይሆናሉ። የስደተኞች ኮሚሽነር ጀራልድ መኒሃ በኮሮና ቫይረስ የተያዙ ስደተኞችን ለመርዳት ስትል ሀገሪቱ ስደተኞችን በሚቀበሉት ወረዳዎች ያሉትን ለይቶ ማከሚያ ቦታዎችን ሁሉ ዝግጁ ማድረጓን ገልጸዋል። ስምንት መቶ ሰባ ከሚሆኑት በተለያዩ የኳራንቲን ማዕከሎች ካሉት ስደተኞች መካከል አርባ አራቱ የኮሮና ቫይረስ በሽታ ተገኝቶባቸዋል። የጤና ጥበቃ ሚኒስቴር እየተከታተላቸው ነው። እየተሻላቸው ቢሆንም ገና ከህክምና ቦታዎቹ ግን አልወጡም። ኡጋንዳ ያሉት የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተወካይ ጆል ቡትሩ የስደተኞቹ ሁኔታ የቀጣይነት ባህሪ ስላለው ለጋሾች እየተሰላችሁ ነው። ስደተኞቹን ብዙም እየረዱ አይደሉም ስለሆነም የዓለም የምግብ ፕሮግራም ለስደተኞቹ የሚሰጠውን ራሽን በ ሰላሳ ከመቶ ቀንሷል በገንዘብ የሚሰጠውንም እንደዚሁ ይላሉ መስከረሙር ሲደርስ ለትምህርት የሚኖርን ገንዘብ 10 ሚሊዮን ዶላር ገደማ ነው። ከ4000 በላይ ለሚሆኑት መምራን ገንዘብ መክፈል ልናቆም ነው። ስደተኞችን በሚቀበሉት ወረዳዎች ሁሉ ያሉትን ከመቶ በላይ የሚሆኑት የሕክምና ማከሎች መርዳት አንችልም። ለስደተኞች ከሚያስፈልገው ምግብ ነክ ካልሆነ በስተቀር ሳሙናን የመሳሰሉትን ማከፋፈል ላይ ሌሎች ለስደተኞች አስፈላጊ የሆኑ ተንቀሳቃሾች ለማከፋፈል ከማለቅ ለማደን ስትል ጥርስ አልባ እንዲሆኑ ማድረግ መጀመሯ ተገልጿል። የቦትስዋና የዱር አራዊት ጥበቃ ባለስልጣኖች በገለጹት መሰረት ከሁለት ዓመታት ወዲህ በእስያ ሀገሮች ከፍተኛ ተፈላጊነት ያለውን የአውራሪስ ጥርስን ለመስረቅ ሲሉ ሌቦች ሀምሳ ስድስት አውራሪሶችን ገድለዋል። ይህን መሰረት በማድረግም ቦትስዋና ካለፈው መያዝያ ወር አንስቶ ከፍተኛ አደጋ የተደቀነባቸው የጥቁር አውራሪስ ሀብቷን በምስጢር ወደ ተያዘ ስፍራ እንዲወሰዱ ማድረጓን ገልጻለች። ካለፉት ሁለት ዓመታት ወዲህ ቢያንስ 56 አውራሪ አውራሪሶች መገደላቸውን መሰረት በማድረግ ጥርሳቸውን በማውለቅ ከነበሩበት ኦካቫንጎ ዴልታ ወደ ሌላ ሚስጢራዊ ቦታ ለማዛወር እንደተወሰነ ተገልጿል። ከቅርብ ጊዜያት ወዲህ ነጭና ጥቁር አውራሪሶች የዘራፊዎች ኢላማ እየተደረጉ መሆናቸውን የዱር እንስሳት ተንከባካቢ ባለሙያዎች ገልጸው በዚህ መልኩ ከቀጠለ ጥቁር አውራሪሶች እስከ መጪው ዓመት ባለው ጊዜ ውስጥ ከምድረገጽ ሊጠፉ ይችላሉ ብለዋል። አንዳንዶቹ አውራሪሶች ቦትስዋና ውስጥ የተሻለ ደህንነት አለ በሚል ከአምስት ዓመታት በፊት ከደቡብ አፍሪካ የተዛወሩ መሆናቸው ታውቋል። ቦትስዋና ስንት አውራሪሶች እንዳሏት ግልጽ አይደለም ተብሏል። በሀገሪቱ ዋናው የእንስሳት ሐኪም ማዲ ሪብን የአውራሪስ ጥርስ ማውለቅ ቀላል መሆኑን ሲያስረዱ እንስሳቱን የሚያሰቃይ አይደለም ብለዋል። አውራሪሶቹ ጥርሳቸው ሲነቀል አያማቸውም። የሰዎችን ጥፍር የመንቀል ያህል ነው። ጥርሱ የሚያድግበትን ክፍል አንነካም። ጥርሱን የምንቆርጠው የሞተ አካል ባለበት ላይ ነው። በሌላ አነጋገር እኛ በምንቆርጥበት ክፍል ላይ የሚያም ነገርም ሆነ የሚወጣ ደም የለም። ቦትስዋና ከአውራሪስ ጥርስ ዘራፊዎች ጋር ውጊያ ላይ መሆኗን፣ ባለፈው ዓመት ጥርሳቸውን ለመዝረፍ ሲሉ አውራሪሶችን የሚገድሉት ሰዎች ከወታደሮች ጋር ባደረጉት የተኩስ ወደ ሀያ የሚጠጉ ዘራፊዎች መገደላቸው ታውቋል። አድማጮች፣ ኡጋንዳ ውስጥ ከመላ አፍሪካ የበዙ ስደተኞች ስለመኖራቸውና ቦትስዋና የአውራሪስ ሀብቷን ከማለቅ ለማዳን ስትል እርሳቸውን ማውለቅ ስለመጀመሯ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየን።